ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሰም አብደላ። ከሶሴ ዳይዋ ህዝብ ጤና መመሪያ አርብ ላይ ተጨማሪ እገዳዎች በቀለለ ጊዜ በኮቪድ-19 ወረርሽኝ ከተከሰቱት በጣም የበዛ ሞት በ24 ሰዓታት ውስጥ ዘገበ። ሐሙስ ቀን ከቀኑ 10 ሰዓት ላይ የጠቅላላ 19 ተጨማሪ ሞት ሲሆን በአጠቃላይ አራት መቶ ሰዎች ሞት ደርሰዋል። በዶሪ ኳኔ ሱላን ዲስትሪክ የጤና ሪፖርቶች በጠቅላላ 25 ሰዎች ሲሆኑ ሶስት ሰዎች ዛሬ የሞቱ ናቸው። 55 አዳዲስ ጉዳዮች ከጠቅላላ 2400 በላይ የሚሆኑ ተጠቂዎች ደርሰዋል። በዳኩታ ከዋኒ በጠቅላላ ወደ 1600 የሚደርስ ሲሆን ሶስት አዲስ ጉዳዮች አሉ። ሞት በ15 ሰዎች ላይ እንደጸና ይገኛል። ገዢው ኪምራንዶስ ኮቪድ-19 መፈተሽ የሚፈልግ ማንኛውም ሰው እንድችል እስቴት የሙከራ ፕሮግራም ያስፋፋል ብሏል። እስካሁን ድረስ ፕሮግራም ለመሠረታዊ ሰራተኞች ቅድሚያ ይሰጣል፣ ግን ሪናልዶስ ሰፋ ያለ የሙከራ ተደራሽነት ብዙ ንግዶች መቼ እንደሚከፍተው እንዲወሰኑ ይረዳል። መፈተን የሚፈልግ ማንኛውም ሰው በቴስት አይዋ ዶት ኮም ላይ ያለውን የግምገማ ቅጽ ማምላት አለበት። በአሁኑ ወቅት በመላ ግዛት ውስጥ ስምንት የሙከራ አይዋ ጣቢያ አለ በሶሲዲ ከተማ ውስጥ በኮሌጅ ውስጥ በምዕራብ አይዋቴክ ማህበረሰብ ጨምሮ የነብራስካ አገር ገዢ ፒት ሪኬትስ በሰኔ አንድ ቀን ለአብዛኛው ግዛት በህዝብ ስብሰባዎች ላይ ተጨማሪ ገደቦችን ለማስቀረት አቅደዋል። እርምጃው በዳኮታ ከተማ ውስጥ በታይሰን ምግቦች ፋብሪካ ላይ በተከሰተ ወረርሽኝ የተነካ ቦታ ዳኮታ ካሁኔ አያካትትም ብለዋል። ነበራስካ ቡና ቤቶች መካነ አራዊት፣ የፊልም ቲያትሮች እና የመዋኛ ገንዳዎች እንደገና እንዲከፈት እና ትናንሽ ኮንሰርቶች፣ ጨረታዎች እንዲቀጠሉ ያስችለዋል ብለዋል። ሪኬትስ በህዝብ ጤና እና ሚዛኑ በሆነ ሁኔታ ሰዎች እያደጉ ሲሄዱ ወደ መደበኛ ህይወት ለመመለስ ፍላጎት እንዳለው ተናግረዋል። አመሰግናለሁ።